የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ጠቅላይ ሚኒስትሩ በፈቃዳቸው በሙሉ ስልጣን ይንቀሳቀሱ አልነበረም እና የማየው ነገሩን መልቀቃቸውን ሌሎች ከእስር ቤት እንደተፈቱት ሁሉ በስልጣን ላይ ሰው ሲታሰር ማቀው እኔ እሳቸውን ነው ባይ ነኝ። ራሱ ውሳኔ መስጠት ይችላሉ ወይ እሱ ራሱ ጭምር የሚያጠያይቅ ነገር ነው። ስለዚህ እኔ የሳቸው ከጠቅላይ ሚኒስትርነት ኖረ ደግሞ ለመልቀቅ መወሰናቸው አንደኛ ለውጥ አያመጣም ብቻ ሳይሆን ራሳቸው ፈቅደው ያደረጉት ነው ብዬ አላ ከሁለቱ ጋዜጠኞች ከኢሳቱ ሲሳይ አጌና ና ከሬወት ፕሮግራም አዘጋጁ ቴዎድሮስ ከማስጸጋይ ጋር እንወያያለን። ዛሬም በዘመናችን የምናየው ችግር ነው። በየቤተ ክርስቲያኑ የተለያየ ሸቀጥ በበሩ ላይ በመግቢያው ላይ ተደርድሮ ገበያ ሲካሄድ እናያለን። የእግዚአብሔር ቤት የገንዘብ መለዋወጫ የሸቀጥ መሸመቻ ሊሆን አይገባም። የንጉሥ አክሊሉ እንግዳ ናቸው። ሊቀ ሕሩያን በላይ መኮንን ይባላሉ። ጉቦና ጉቦኛነት በቤተ ምኵራብ መነሻነት ንጉሴ ከምስልና ጋር እያይዘው የሠራው መሆኑ ነው። አይደለም? አዎ። ዛሬም በሞት የተለዩን የሁለት ታዋቂ ሰዎችን ሕይወትና ሥራ እንዘከራለን። ከዓለም ዜና በኋላ የዛሬው የካቲት 18 2010 የራዲዮ መጽሔት ዝግጅት ይጀመራል። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላት ዛሬ ወደ አዲስ አበባ ተመልሰው እንደገቡ ታወቀ። ዛሬም በነቀምት ከተማ ውጥረት እንዳለና በደንቢ ዶሎ ከተማ ተፈጥሮ በነበረው ግጭት ብዙ ሰዎች መቁሰላቸውና ሕይወት ማለፉም ይነገራል። መለስካቸው አምሃ ዘርዝረዋል። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ህዝብ እንዳደረገላቸው በገለጹት ጥሪ ወደ ወለጋ ነቀምት ከተማ ያደረጉትን ጉዞ እንዲያቋርጡ በመገደዳቸው ዛሬ አዲስ አበባ ተመልሰው መግባታቸው ታወቀ። ዛሬ አመሻሹ ላይ የድርጅቱ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት ትናንት ሌሊት ከአስር ሰዓት ጀምሮ ቡቴ ተብሎ ከሚጠራው ፍተሻ ጣቢያ ወደ አዲስ አበባ መመለስ ሲጀምሩት ከአስራ ሁለት ሰዓት እገታ በኋላ እንደነበረ አስታውሰዋል። ከአስራ ሁለት ሰዓት ቆይታ በኋላ ከዛ ከቡቴ የፍተሻ ጣቢያ ከዛ ተመልሰን ወደ አዲስ አበባ ገባል። ዛሬ ስንት ሰዓት አካባቢ ወደ አዲስ አበባ ገባችሁ? ወደ ሰባት ተኩል አካባቢ ነው አዲስ አበባ የደረስነው ከቀኑ ሰባት ሰዓት። በመሀል ምንም የገጠማችሁ ነገር አልነበረም? በመሀሉ ህዝቦች ነበሩ። ጌዶ ላይ እንትንም እንግዲህ ምግብም አላገኘንም። ጦማችን ነበር ትናንት ዋል ነው እንደዚሁም ጦማችን ስላደን አንዳንድ ህዝብ ከሚያቃምሰን በስተቀር የህዝብ እና የመኝታ አገልግሎትም አልነበረንም። ጌዶ ላይ ህዝብ ተሰብስቦ ቁርስ አበሉን እና መስተንግዶ አደረጉልን። በዛው ቆይተን ነው ይህ ሰዓት የወሰደብን እንጂ በጊዜ እንገባ ነበር። በነቀምት ከፍተኛ የሆነ ውጥረት አለ ይባላል። ስለዚህ የምታውቁት ነገር አለ እናንተ። አልፎ አልፎ ተኩስ ዝቡ ብሎ የተኩስ ድምፅ ይሰማል ለሚሉ ሰዎች ይሄ ተኩስ ድምፅ ምንድን ነው ሲባል ለማስበርገግ ሆን ተብሎ የሚደረጉ ነገሮች ናቸው። የሕዝብን ፀጥታ ለማንሳት ሕዝብን ተረጋግቶ እንትን እንዳይል እዚህ ቦታ ችግር አለ ለማለት ለማሰኘት የሚደረጉ አይነት ነገሮች ናቸው። በህዝብ በኩል እኔ ክፋት ያለ ነገር ይደረጋል ብዬ የማምነው ነገር የለም እና አብዛኛው ህዝብ የሚናገረው ታክስ ሁሉ ተደርጓል ታክስ ነበረ እንዲህ እንዲህ እየተፈጠረ ነው እና ሆን ተብሎ የሚደረጉ ነገሮች ናቸው ነው የሚሉ ደሚዶሎስ አሁን ስላለ ሁኔታ የመታቁት ነገር አለ እናንተ ደሚዶሎ በወሬ ነው እንግዲህ የሰማ ነው ከአንዳንድ እዛ ካሉ ነው አባሎቻችን እንደምንሰማው በጣም የሚያሳዝን ከፍተኛ የሆነ የሰው ደም የፈሰሰበት ጉዳት የደረሰበት በትንሽ ነገር ማስታወቂያ በመለጠፍ እና አትለጥፋለህ አትለጥፍም አንሳ በዚህ ሳቢያ የተነሳ ወደ ወደ አስራ ሶስት ሰው ቆስሏል። ቁስሉ ከፍተኛም እና ወደ ሞትም የደረሰ ነው የሚሉን ከብዛ ውስጥ የሞቱ ሰዎች ምን ያህል እንደሆኑ በእርግጥ አላቅም። ግን ቁስለቱ ከመከላከያ ኃይሉ ስድስት ሲሆን ከህዝቡ ወገን ሰባት ወረዲ እንደቆሰለ ነው የተነገረኝ። ወደ ነቀምት ከተማ ተጉዘው ከነበሩት የኦፌኮ አመራር አባላት መካከል ሊቀመንበሩ ዶክተር መረራ ጉዲና፣ ተቀዳሚ ምክትል ሊቀመንበሩ አቶ በቀለ ገርባ፣ ምክትል ሊቀመንበሩ አቶ ሙላቱ ገመቹ፣ አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና ሌሎችም ይገኙበታል። አቶ ሙላቱ ገመቹ ለቪኦኤ እንደገለጹት እነዚህ የኦፌኮ አመራር አባላትና ደጋፊዎቻቸው ወደ ነቀምት ከተማ እንዳይገቡ የተከለከሉት ከሕዝብ ጋር በዚህን ወቅት ልትገናኙ አትችሉም በሚል ቀጭን ትዕዛዝ ነው ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ የአካባቢው ዜና የአስቸኳይ ጊዜ አዋጁን በተመለከተ በያዘው አቋምና መግለጫውን ይፋ በማድረግ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታውቋል። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለቪኦኤ ሲናገሩ አሁንም ቢሆን የአስቸኳይ ጊዜ ማወጁ አስፈላጊ ነው ብለን አናስብም ብለዋል። በኢትዮጵያ የአሜሪካን አምባሳደር ማይክል ሬይኖር ከውጭ ጉዳይ ሚኒስቴር ባለሥልጣናት ጋር በነበራቸው ቆይታ ተናገሩት በሚል በአንድ የሀገር ውስጥ ጋዜጣ የተሰጠውን ዜናም የተሳሳተ ነው ብለዋል ቃል አቀባዩ ኒኮላስ ባርኔት። እኛ ከኢትዮጵያ ባለሥልጣናት ጋር እንዲህ በግል የምናደርጋቸውን ውይይቶችና የተንጸባረቁ ሐሳቦችን በተናጠል ይፋ የማድረግ ልምድ የለንም ብለዋል። ይህንን አስተያየት የሰጡትም የጋዜጣውን ዘገባ መነሻ በማድረግ መሆኑን ጠቁመዋል። በዚህ ላይ ከውጭ ጉዳይ ሚኒስቴር በማብራሪያ ጠይቀን ሙሉን ዘገባ ነገ ለማቅረብ እንሞክራለን። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ የሀገሪቱን ፕሬዚደንትና ምክትል ፕሬዚደንት የስራ ዘመን የሚመለከተውን አንቀጽ ከሕገ መንግሥቱ ውስጥ ለመሰረዝ ሀሳብ ማቅረቡን ኦፊሴላዊው ሺንዋ የዜና አገልግሎት ገለጸ። አሁን የሚሰራበት የሀገሪቱ ሕገ መንግሥት የፕሬዝደንትነት ዘመን ከሁለት አምስት ዓመት በላይ መሆን የለበትም ይላል። በሕገ መንግሥቱ ውስጥ ለውጥ ከተደረገ እንግዲህ ፕሬዝደንቱ ሺ ጂንፒንግ እንደ አውሮፓን ዘመን አቆጣጠር ከ2023 ዓ ም በላይ በሥልጣን ላይ እንዲቆዩ ያስችላቸዋል ማለት ነው። ሺ ጂንፒንግ ሀገሪቱን በፕሬዚደንት መምራት የጀመሩት እንደ አውሮፓን ዘመን አቆጣጠር ከ2013 ዓ ም ጀምሮ መሆኑ ይታወቃል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመነጋገር በሯ ክፍት ነው ሲሉ የደቡብ ኮሪያ ባለሥልጣናት ተናግረዋል። ይህ የሆነው የፒዮንግያንግ የጠበኛነት ጠባይ ባለበት በአሁኑ ወቅት ነው። አስተያየቱ የተሰጠው በፕሬዚደንት ሞ ጁኢን እና በክረምቱ የኦሎምፒክ የሰሜን ኮሪያ ልዑካን ቡድን መካከል ግንኙነት በተደረገበት ጊዜ መሆኑን ከደቡብ ኮሪያው ፕሬዚደንታዊ ጽሕፈት ቤት የወጣ መግለጫ ያስረዳል። በውይይቱ ወቅት ሁለቱም ወገኖች በኮሪያውያኖቹ መካከል ግንኙነቶቹ የመቀጠላቸውን ያህል በፒዮንግያንግ እና በዋሽንግተንም በተመሳሳይ መቀጠል እንደሚኖርባቸው ከስምምነት ደርሰዋል። በቅርቡ በሰሜን ኮሪያ ኦፊሴላዊ መገናኛ ብዙሃን ኬሲኤንኤ የተሰጠ መግለጫ የቅርብ ጊዜው የዩናይትድ ስቴትስ ማዕቀብ በሀገሪቱ ላይ ከታወጀ ጦርነት አይተናነስም ማለቱ ይታወቃል። በሶሪያ ሁሉም ተፋላሚ ወገኖች በሀገር ደረጃ በትንሹ ለ30 ቀናት ተግባራዊ የሚሆን ተኩስ አቁም እንዲያደርጉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት በሙሉ ድምፅ ውሳኔ አሳልፏል። የተኩስ አቁሙ በጉታም እንዲከበር ጠይቋል። በመጨረሻም ዓለም አቀፉ የኦሎምፒክስ ኮሚቴ አዲሱ የአድማሳችን ውድድር ሲል ያወደሰው የዘንድሮ የፒዮንግያንግ የክረምት ኦሎምፒክ የፒዮንግቻንግ ይቅርታ የክረምት ኦሎምፒክ ዛሬ በይፋ ተጠናቋል። የአይኦሲ ፕሬዝደንት ቶማስ ባህ በመዝጊያው ሥነ ሥርዓት ላይ ባደረጉት ንግግር በመክፈቻው ዕለት ሁለቱ ኮሪያዎች በአንድነት መሰለፋቸውን አወድሰው በዚች በፍንዳታ አፋፍ ላይ በምትገኝ ዓለማችን ስፖርት ህዝቦችን ምን ያህል ማቀራረብ እንደሚችል አስመስክራችኋል ብለዋል። ሚስተር ባህ በመጨረሻም ቀጣዩን የ2022ቱን የክረምት ኦሎምፒክ ውድድሮች ለምታዘጋጀው ለቤጂንግ ከተማ ከንቲባ የኦሎምፒክን ሰንደቅ ዓላማ አስረክበዋል። ዜናው በዚ አበቃ። ይህ የራዲዮ መጽሔት ዝግጅት ነው። ሁሌም ዜናውን ተከትለን ነውና የምንመጣው። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ለወቅቱ ለዛሬ የመረጥናት ልዩ ግጥም፣ ሳምንቱ ሁለት አፎት የኢትዮጵያን ሙዚቃ ጠንቅቆ ለማወቅ ብቁ መምህራንን ነው ቀርቦ መጠየቅ የአገር ባህል ሙዚቃ የእድገት መታ አንቺ ሆዬ ባቲ አምባሰል ትዝታ የሙዚቃው ጥበብ ምጭርና ጣዕሙ በመላኩ ነበር የሚተረጎሙ። እሱ በማለፉ ባይሞቱም ታመሙ። ለመላኩ ክህሎት ለእውቀት ብቃቱ ጣቱ የቃኛቸው ክራሩ ዋሽንቱ ይመሰክራሉ ናቸው አንደበቱ። ሁለቱን ወጣት አድገ ክራር መች ደርዳሪ የሀገር አፈርጠቱህ ወንኪ ሞተማሪ መላኩ ነበረ ባለ ሁለት አፎት ሙያውን ለማውረት የማያው ቅስስት የመላኩ ሙያ መች በዚያ በቃ አምባሳደር ነበር ለኢትዮጵያ ሙዚቃ። ደከመው መሰለኝ መረረው ስደቱ። ሄደ ላይ ምለስ ወደ አትመርሱ ሄደ ላይ ምለስ ወደ አጽም መሪ በመግቢያችን የሁለት ታዋቂ ሰዎችን ሞት በማሰብና ሥራዎቻቸውን በማውሳት ሕይወታቸውን እናከብራለን ብለንም አልነበር ያደምጣችኋት ሁለት አፎት ግጥምም ለሟቹ አርቲስት መላኩ ገላው የተቋጠረች ስትሆን ገጣሚውም ታዋቂውና አንጋፋው አርቲስት ቀለመወርቅ ደበበ ናቸው። የአሁኑ አንቶታ ምንም ተቃውሞ የለኝም አሉላ። አመሰግናለሁ። አዲሶ፣ አሁን አንተም ተስማማ። ትክክል ነው። ጋዜጠኞችን ጠረጴዛ ዙሪያ አስቀምጠን ልናወያይ ነው። አዎ በወቅታዊ የኢትዮጵያ ጉዳይ ላይ አነጣጥረን ስናበቃ ስልጣኔን በፈቃዴ ልልቀቅ ብለው ከጠየቁት ከቀድሞ ጠቅላይ ሚኒስትር የቀድሞ ልንላቸው ነው አቶ ኃይለ ማርያም ደሳለኝ ተነስተን የአስቸኳይ ጊዜ አዋጁን አካተን ሁኔታው ወዴት እያመራ ነው ትላላችሁ ብለን ልንጠይቃቸው ነው። ለአገር ሰላም፣ ለህዝብ አንድነትና መረጋጋት እናም ለዲሞክራሲያዊ ስርዓት መሠረት መጣል ጋዜጠኞች ምን ሚና መጫወት ይጠበቅባቸዋል? እንላቸውም ነው የኢሳቱን ሲሳይ አገናንና የሬዮት ፕሮግራም ዋና አዘጋጁን ቴዎድሮስ ጸጋዬን አሁን የጠረጴዛ ዙሪያ ውይይታችን ልጀምር ነው። እንግዲህ በወቅታዊ ጉዳዮች ላይ ነው የምናነጣጥረው። ጠቅላይ ሚኒስትር ኃይለ ማርያም የስልጣን መልቀቂያ ጥያቄ ሲያቀርቡ ከሰጧቸው ምክንያቶች አንዳንዶቹን ብናስታውስ አገሪቱ ውስጥ አለመረጋጋት መኖሩን፣ የእርስ በርስ ግጭቶች እየቀጠሉ መሄዳቸውን፣ በአጠቃላይ ሰላም መጥፋቱን አንስተዋልና እሳቸው ስልጣን የሚለቁት የሰላማዊ ሽግግሩ ሂደት አካል ለመሆን ስለፈለጉ እንደሆነ ተጠቅሷል። ለመሆኑ አቶ ኃይለ ማርያም ለእነዚህ ለተባሉ ሀገር ውስጥ ለተፈጠሩ ችግሮች ሰበብ ምክንያት ተደርገው ሊቆጠሩ ይችላሉ? እሳቸው ከስልጣን ቢለቁስ እነዚህ የሰጉባቸው ችግሮች ሊቀረፉ ወይም ሊወገዱ ይችላሉ ትላላችሁ? ቴዎድሮስ ከአንተ መጀመር እንፈልጋለን። በጣም አመሰግናለሁ። ለውይይቱ በመጋያ ስለተጋበዝኩኝ በመጀመሪያ ጠቅላይ ሚኒስትሩ የእነዚህ ችግሮች ሁሉ ምንጭ ነበሩ ብዬ ለማሰብ በጣም ያስቸግረኛል። ከዚህ በፊት በኢትዮጵያ ውስጥ የምናውቀው ሀሳባቸውን የገለጹ ሰዎች ሲታሰሩ እናውቃለን። በድብቅ እስር ቤቶች ወይም በቁም እስረኝነትም ሰዎች እያዛሉ። በስልጣን ላይ ሰው ሲታሰር የማውቀው እኔ እሳቸውን ነው ባይ ነኝ። በፈቃዳቸው በሙሉ ስልጣን ይንቀሳቀሱ አልነበርም። ይሄም ከሌላ ሰው ምስክርነት የምንጠራበት ሳይሆን ራሳቸው በተለያየ አጋጣሚ የተናገሩት ነው መረጃ አላገኝም ውሳኔ ለመስጠት የሚያስፈልገኝ መረጃ የሚሰጠኝ የለም ሲሉ በራሱ በስርዓቱ ቴሌቪዥን በኩል ያደመጥነው ነገር ነው እና የማየው ነገሩን መልቀቃቸውን ሌሎች ከእስር ቤት እንደተፈቱት ሁሉ እሳቸውም እንኳን ደስ አላ ደስ አሉ ሊባሉ ይገባል ብዬ ነው ማስበው። ከልቤ ነው የምናገረው እና የችግሩ ሰበብም አይመስሉኝም። እሳቸው በመልቀቃቸውም ደግሞ ችግሮቹ ይቃለላሉ ብዬ ለማሰብ እቸገራለሁ። የተለያዩ ፓርቲዎች ፍጭት መሀል ሲጎተቱ የነበሩ ሰበብም የነበሩ አይመስለኝም። ምክንያቱም አደረገው ነው የምትለኝ እሳቸው በመልቀቃቸውም ደግሞ ምክንያቱ ችግሩ ይ ይቃልላል። ብዬም አላም ነው። መልካም ትንሽ ከፍ እንድናደርገው የቴዎድሮስ መልስ ጋብዟል ና በዛ ደረጃ እንውሰደው። ፈገግ ማሰኘቱ ወደ ጨዋታ መመለሳችን አይደለም። አድማጮች በቁም ነገር የሚከታተሉት የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ከሀላፊነት ጋር የሚመጡ ሀሳቦች ናቸው የሚስተናገዱበት። በስልጣን ላይ የታሰሩ ምሳሌ የመጀመሪያው ሰው አድርገው ይወስዷቸዋል። ቴዎድሮስ እንደተከታተልከው ሲሳይ ድንገተኛ ስልጣን ኃላፊነትም የተቀበሉ ቢሆን የአገሪቱን የመጨረሻ ስልጣን መንበር የተረከቡት ሰው ለአመታትም እዛ ላይ የቆዩ ሰው ናቸው። ከተጠያቂነት ጋር የሚታዩ ምናልባት የቴድሮስን ሀሳብ በቀጥታ ማምጣቱ ብዙ ሊያነጋግር ይችላል። በእርግጥ እስር ላይም ከሆኑ ይህን ሀል ጊዜ በፍቃደኝነት በአገሪቱ ትልቅ ስልጣን መንበር ላይ የቆዩ ናቸው። ዞሮ ዞሮ ለተፈጸሙ ነገሮች ከኃላፊነት መውጣት አይቻልም። ሌሎች በየቦታው የሚጠየቁት እንዳለ ሆነው፣ ሲሳይ ሰጋደዛችሁም አመሰግናለሁ። እንደተባለው እንግዲህ አቶ ኃይለማርያም ከስልጣን መልቀቅ ምናልባት በዓለም አቀፍ መገናኛ ብዙሃንም አካባቢ ትልቅ ትኩረት የሳበ ጉዳይ ነው። ግን የትኩረት የመሳቡን የሚያህል ብዙዎቹ ለኢትዮጵያ ጉዳይ በእድ አይደሉም። የሳቸው መልቀቅ ያን ያህል መሰረታዊ ነገር አለመሆኑን በሙሉ ስልጣን እና አቅም ላይ ካለመሆናቸው ጋር ተያይዞ የመጣ ነገር ነው። እናም ስለዚህ የሳቸው መልቀቅ በመጀመሪያ ቴዎድሮስ ያነሳው ነው ነገር የተወሰነ ደረጃ የምጋራው ነው። ለምን በተለያየ መንገድ ራሳቸውን በአደባባይ እንደመሰከሩት መመሪያ እንኳን ባልተሟላ ወይ ባልተጠና መረጃ ላይ ተመርኩዘው ውሳኔ እንደሚሰጡም ያነሱበት ነገር አለ። ራሱ ውሳኔ መስጠት ይችላሉ ወይ? እሱ ራሱ ጭምር የሚያጠያይቅ ነገር ነው። ስለዚህ እኔ የእሳቸው ከጠቅላይ ሚኒስትርነት ኑሮ ደግሞ ለመልቀቅ መወሰናቸው አንደኛ ለውጥ አያመጣም ብቻ ሳይሆን ራሳቸው ፈቅደው ያደረጉት ነው ብዬ አላሉም። ምናልባት ዓለም አቀፉ ማህበረሰብ ሰው ቀይረናል የሚል መልእክት ለማስተላለፍ በሌላም በኩል በዚህ ፓርቲዎቹ መካከል ባለው መሳሳት እሳቸውን አንስተው ሌላ ሰው ለማስቀመጥም ፈልገው ሊሆን እንደሚችል እገምታለሁ። ቃል ያነሳው የተጠያቂነትም ጉዳይ በመጀመሪያ ደረጃ እኔ በህግ ሰውየው ይዘዝበትም አይዘዝበትም በህግ የተቀመጠ ኃላፊነት አለ። ስለዚህ ይህንንም ደግሞ ኃላፊነቱን እንደሚያስጠይቁ አውቆ አንድ ሰው ድርጊቶ ከመፈጸሙ በፊት ራሱን እስካላገለለ ድረስ በሂደቱ ተዋናይ የሆነ እስከቆየ ይዘዝም አይዘዝም እኔ የህግ ባለሙያ ባልሆንም እንደው በግ እንደው ኮሚቴን ስንረዳው ነገር ከተጠያቂነት ማምለጥ የሚችል አይመስለኝም። የአስቸኳይ ጊዜ አዋጁም እንደ ወቅታዊ መታየት ይችላል ብዙ በዓለም አቀፍ ደረጃ የአሜሪካ መንግስትን ጨምሮ የተቃወመ ቢሆንም መንግስት ግን ወደ ሰላም ለመሄድ ያበቃኛል ይረዳኛል ያስችለኛል ብሎ ነው የደነገገው ና ይሄ በእርግጥ ብዙ ህዝብ የሚናፍቀውን የሰላም ወይም ሰላማዊ ሽግግር ሊያመጣ የሚችል ውሳኔ ተደርጎ መታየት ይቻላል። ሲሳይ በዛው ቀጥልና ወደ ቴዲ እንሄዳለን። እንግዲህ ሰላማዊ መስቴ ማምጣት የሚለውን ነገር በማን አይነ ነው ሰላምስ ምንድን ነው የሚለውን ነገር ነው መለስ ያለብን። ከአንድ አመት ያበለጠ ጊዜ ነው የአስቸኳይ ጊዜ አዋጅ ከታወጀ በኋላ በኢትዮጵያ ውስጥ ምንድን ያየ ነው? በአንድ ቤት ውስጥ ሶስት ልጅ ወንድማማቾች እስኪገደሉ ድረስ የደረሰበትን ታሪክ እናስታውሳለን። ይህም በቮይስ ኦፍ አሜሪካ ላይ ቀርቦ ነው ሁላችን የሰማ ነው እና ሰላም ለማን ሰላምስ ምንድን ነው የሚለውን ነገር ለሚመልስ ሰው ሰላም በእንደዚህ መልክ ይመጣል ብዬም አላምንም። በተግባርም ደግሞ ሰላም እንደማይመጣ አይተናል። የአስቸኳይ ጊዜ አዋጁ በእርግጥ ሰላምስ የሚያመጣ ነው ወይ? የሰው ልጅን የተፈጥሮ መብት ገድቦ ራሳቸው በሕገ መንግስቱ ላይ የጻፉትን ነገር ሁሉ ሰው ተግባራዊ እንዳያደርግ ማዕቀብ ተጥሎ እንደምንስ ነው ሰላም የሚመጣው? በጣም አንዳንድ ነገሮችን ከአስቸኳይ ጊዜ አዋጁ ላይ ከተነሱ ነገሮችን በአንስቶ ሰው ራሱ ምን ማለት እንደሆነ ሊገነዘበ ይችላል። ስራ መቅረት ወይ ደግሞ የተያስፈቅዱ ስራ መቅረት ራሱ የአስቸኳይ ጊዜ አዋጁን እንደመተላለፍ የሚቆጠርበት የትራንስፖርት ታሪፍ መጨመር እንዳስቸኳይ ጊዜ አዋጁን እንደመጣስ የሚቆጠርበት ሁኔታ ባለበት ከምንም በላይ ደግሞ ሰዎች በፋፍላ ገደብ በተጣለበት አካባቢ ላይ እንቅስቃሴ ሲያደርጉ ቢገኙ እርምጃ ሊወሰድባቸው ማለትም ማንም የታጠቀ ሰው ሰዎችን እስከ መግደል ስልጣን በተሰጠበት ሁኔታ ሰላም መንጠት የሚለውን ነገር እኔ ሰው መመለስ ነው ያለበት። እና በዚህ አዋጅ እኔ ሰላም መንጠት አይችልም። ነገሩን ደሞ ከማባባስ ውጪ ወደ መፍትሄ የሚወስደን ያነሳል። አንተም የበኩልህን ሲሳይ ያላነሳው ነጥብ ካለ በመሰረቱ አሁን ያለውን ተቃውሞ ነው የምረዳው ከአፈና የተወለደ ምሬት ነው ብዬ ነው የማስበው። ስለዚህ በአፈና የተወለደ ወይ በመብት ማጣት በፍትህ ማጣት በኢኮኖሚያዊና ማህበራዊ ፍትህ ማጣትና በፖለቲካዊ ምህዳር መጥበብና መጥፋት ምክንያት የመጣን ችግር መልሶ ያንኑ ነገር በመድገም ማስቆም ይቻላል ወይ የሚል ጥያቄ አለኝ። ምናልባት እንግዲህ የሚመስለኝ የፖለቲካ እስረኞች በተፈቱ ሁሉም አይደለም የተፈቱት፣ ግን አሁንም ከዛ የሚበልጡ ሰዎች በእስር ቤት በተለያዩ የፖለቲካ ምክንያቶች መታሰራቸው እርግጥ ነውና እነዛ ባሉበት ሁኔታ ይሄ ከት በተደረገ ማግስት የአስቸኳይ ጊዜ አዋጆ የታወጀበትን ምክንያት ስረዳው በጣም ተስፈኛ የሆነ እይታ ሊሆን ይችላል። ከጥንካሬ የመደራደር ፍላጎት ይሆን ወይ ብዬ አሰብ ያለሁ ግን፣ አስቸኳይ ጊዜ አዋጅ መፍትሄ ይሆናል ብዬ ማሰብ በጣም ያስቸግረኛል። ምክንያቱም ከዚህ በፊትም መፍትሄ አልነበረም። የፖለቲካ ሪፎርም፣ የፖለቲካ ምህዳሩን የማስፋት ከፖለቲካ ሌሎች ተዋንያን ጋር የመነጋገር የሲቪክ ማህበራት እንዲቋቋሙም ሆነ ሌሎች ህግጋትን የማሻሻል ምንም አይነት ሙከራ ባለመደረጉ የአስቸኳይ ጊዜ አዋጁ በመደረጉ ብቻ የሀገሪቱ ችግር ይፈታል ብለው ያሰቡ ይመስል አዋጁ በተነሳ በጥቂት ጊዜ ውስጥ መልሶ ወደነበረበት ችግር ነው የሄደው ስለዚህ አገሩ በንድፈ ሀሳብ ሳይሆን በተግባር የአስቸኳይ ጊዜ አዋጅ የነገሮች መፍትሄ እንደማይሆን አይቷል ብዬ አስባለሁ አድማጮች የአሜሪካ ድምጽ ራዲዮ በየአስራ አምስት ቀኑ የሚያቀርበውን የራዲዮ መጽሄት ነው የምትከታተሉት የምንዋየው ሁለት ጋዜጠኞችን ይዘን ነው ሲሳያ ጌና ከኢሳት ቴዎድሮስ ጸጋዬ ከሪዮት ፕሮግራም ቆየት ብለን እንመለሳ ሁለተኛውን ክፍል ውይይት ይዘን ከዚህ ዓለም በሞት ቢለዩም ታሪካቸው የማይሞት ሰዎች አሉ። ስማቸው ከመቃብር በላይ የሚውል እንደሚባለው ታዋቂው የፖለቲካ ሳይንስ ሊቁ ዶክተር ንጉሴ አየለንና አንጋፋው የሙዚቃ አዋቂ አርቲስት መላኩ ገላው ሁለቱም ባለፈው ሳምንት ነው በሞት የተለዩን። ዶክተር ንጉሴ አየለን ፕሮፌሰር ጌታቸው ኃይሌና ዶክተር አክሊሉ ሀብቴ፣ አርቲስት መላኩን ደግሞ ከአንጋፋው ባለሙያ ከቀለመ ወርቅ ግጥም በተጨማሪ በሕይወት ዘመኑ መኖሪያ ቤቱ ሄደን ካደረግነው ውይይት ባጭሩ እና አስከሬኑን ይዛ ከቤተሰቡ ጋር ወደ ኢትዮጵያ የሄደችው ትልቋ ልጁ ወይዘሮ በተለይ መላኩ ስለ ቀብሩ ሁኔታ የነገረችንን አካተን እናቀርባለን። በቅድሚያ አመሰግናለሁ ፕሮፌሰር ጌታቸው ኃይሌ። ዶክተር ንጉሴ አየለ የፖለቲካ ሳይንስ ሊቁ ኢትዮጵያዊ አርፈዋል። በቅርብ ከሚያውቋቸው ሰዎች አንዱ እርስዎ ኖትና የበኩሎን ቢነግሩኝ ብዬ ነው። በእውነቱ የዶክተር ንጉሴ እረፍት የእኔም ሀዘን ነው። ዶክተር ንጉሴ አሜሪካን ሀገር ካስተዋወቁኝ ሰዎች አንዱ ነው። እንዲያውም እሱ የመጀመሪያው ነው። አሜሪካን ሀገር ተማሪ በነበረበት ጊዜ ነው የማውቀው በኋላም አዲስ አበባ ዩኒቨርሲቲ ከተቀጠረ በኋላ ለብዙ ዘመናት አብረን ሰርተናል። በመምህራኑ መሀል የታወቀ ሰው ነበረ። እውቀቱም የተማርባቸው ዩኒቨርሲቲዎች ይዞት የመጣው እውቀት በፖለቲካል ናል ትንተና ከሌሎቻችን የበለጠ የመሰረት ያለው ነበረ። ብዙዎቻችን በሀገር ወዳድነት በሀገርን ታሪክ በማወቅ እንናገራለን። ዶክተር ንጉሴ ግን ደም ከፈላስፋዎቹ ጀምሮ የፖለቲካ አካሄድ እንዴት እንደሆነ ስለሚያውቀው የሚጠቅመን ነበረ በውይይታችን ላይ ለሀገርም ትልቅ ቅርስ ነበረ። የሀገር ወዳድነቱን ብዙዎች የሚመሰክሩት ነው። በእውነቱ ሀዘኑ የእኔም ጭምር ነው። ለወይዘሮ ምሕረት ለሶስና፣ እና ለልጆቹ ሁሉ ሐዘኔን ለመግለጽ እድል ስለሰጠኝ በጣም አመሰግናለሁ። ትውልዳችን የአንድ ትውልድ ስለሆን እና ቁጥራችንም ያው እየቀነሰ መሄዱ ነው ያን ሁሉ ያስታውሰናል አንድ ሰው ከመሃላችን ሲለይ። እግዚአብሔር እርስዎንም ሌላ ወዳጅ ዘመድንም ቤተሰብንም ያጽና እላለሁ። እግዚአብሔር ይስጥልኝ ፕሮፌሰር፣ እግዚአብሔር ይስጥልኝ አመሰግናለሁ። ዶክተር አክሊሉ ሀብቴም ዶክተር ንጉሴን ያስታውሷቸዋል። የዶክተር ንጉሴ በዚህ በዘመናዊው ትምህርት ከተመረቁትና አገልግሎት ለአገር ከሰጡት ወጣት አንዱ ናቸው። ዶክተር ንጉሴ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መጀመሪያ በቋንቋ በኋላ በፖለቲካል ሳይንስ ትምህርት ዶክተሬት ዲግሪያቸውን አግኝተዋል። ከዚያም ተመልሰው ፖለቲካል ሳይንስ የዲፓርትሜንቱ ኃላፊ የመጀመሪያው ኢትዮጵያዊ በመሆን የታወቁ ናቸው። በጣም ሀገራቸውን የሚወዱ ናቸው። እኔ እንደማውቀው ዶክተር ንጉሴ ህይወት ከመጨረሻው ድረስ የሀገር ነገር ይቆጨው ነበር። ልጆቹን ይወዳል፣ ቤተሰቡን ይወዳል። በእኔ በኩል እንደ ታናሽ ወንድሜ ነው የማየው። እኔ ዩኒቨርሲቲ በነበርኩ ጊዜ የፖለቲካል ሳይንስ አስተማሪም በኋላም ደግሞ የዲፓርትሜንቱ ኃላፊ ሆኖ አገልግሏል። ሌላው ደግሞ በፖለቲካል ሳይንስ በቲዎሪ ብቻ የማስተማር ነገር ሳይሆን በዲፕሎማትም ሆኖ በአገልግሎበታል አገሩን አገልግሏል። እንዲህ ያለ እድል የምናገኝ ጥቂቶች ነን። በዛ በተማርነው ትምህርት በፕራክቲካል በሆነ በኩልም ማገልገልም እድል ብዙ ጊዜ ማግኘት እድል አይገኝም። እና ዶክተር ንጉሴ ካገኙት አንዱ ነው ለማለት ነው። ባለቤቱ ሲስተር ምህረት ቀናአናት። ልጆችም አሉት። አንዱም ቴዎድሮስ ነው። ሌሎችም አሉ። አባታቸውን ወዳጃቸውን እንዳጧውቃለሁ እና ጽናቱን ይስጣቸው ለማለት ነው። እኔ ደስ የሚለኝ አገሩን እንደወደደ ከዚ ያለም በመለየቱ ነው። የክራሩ አባት መላኩ ገላውም አርፈዋል። ታሪኩ ላይ እንደተመለከተው ከአባታቸው ከአቶ ገላው ወልደ ተክሌ ከእናታቸው ከማሆይ ትኩነሽ ተሰማ በ1931 ዓ ም መጋቢት 12 ቀን በበጌ ምድር ደብረ ሲና ማርያም ዋሻ ተወለዱ። የ18 ዓመት ወጣት ሆነው ወደ አዲስ አበባ ያመሩት አቶ መላኩ በተለያዩ የኢትዮጵያ ቲያትር ቤቶች በዋሽንትና በክራር ጨዋታ ችሎታቸውን አስመስክረዋል። በተለይም በያሬድ የሙዚቃ ትምህርት ቤት መምህር ሆነው በርከት ያሉ ወጣት ሙዚቀኞችን አፍርተዋል። ወደ ዩናይትድ ስቴትስ ቀድመው የመጡት ባለቤታቸው ወይዘሮ ሙላቱ ክፍሌ አቶ መላኩንም በ1977 ዓ ም አስመጥተው ሁለቱም ኑሯቸውን እዚህ በማድረግ በደስታና በመተሳሰብ ይኖሩ ነበር። አቶ መላኩ ከባለቤታቸው እማሆይ ሙላቷ ክፍሌ አራት ሴቶችና ሶስት ወንዶች አስራ አንድ የልጅ ልጆችም አፍርተዋል። አርቲስት መላኩ ገላውን በሕይወት ደርሰንባቸዋል። ልጃቸው ትግስት መላኩ ባለችበት ከጥቂት ወራት በፊት በመኖሪያ ቤታቸው አወያይተናቸው ነበር። ከውይይቱ ጥቂቱን ለማስታወሻነት ቀንጨብ አድርገን አቅርበን፣ ስለ ቀብር ስነ ስርዓቱ ከአዲስ አበባ ያገኝነውን እናስከትላለን። መሳሪያው ካለ ሁሉንም መጫወት ይቻላል። አሁን ትንሽ ደከመ ብለ አረጋሽ መላኩ እንግዲህ እኔ እና ሉላ እንግዲህ አሉላ አንቱ ነው የሚለው እኔ አንተ ነው የሚለው አንተ የምትሉኝ ነው። ጥሩ ግን ግድ የለም አልወላም ልጅ ነው። እኔም ደግሞ ትልቅ ሰው መከተል ነው። አብሮ ምናልባት ነው መቼ ነው ግን ድክም ብሎ ሁሉን ነገር አሁን መጫወት የተወውከው? አልተውኩም እኮ መተው፣ ይህን አይነት ጨዋታ ደክሜ ሞቼም ቢሆን አይቀርም ይጫወታለሁ። አልተለየሁም። አደባባይ ወተግር መጫወት አሁን ያ ምን ሆናለሁ? ይህን ይዤ ወጥቼ በመሳሪያ ይጫወታለሁ። እኔ አሁን አንድ ድግስ ሰርጋለኝ እና እንጫወት ብለህ ወስዶ መጥቻ ሞትች አስነካዋለሁ። በጣም ጥሩ ነው። አሁን ሌላ ጨዋታ ቀየርና ደግሞ ቀኝ አለው። አሁን ይሄኛው ይህ፣ ለምሳሌ ይህ እንደዚህ እንግዲህ ባቲ ነው እና ትዝታ ስናደርገው ደግሞ ይሄንን አፍርሰን ደግሞ ትዝታ ይሆናል። እስቲ ከትዝታ ደግሞ እንደገና ደግሞ ወደ አምባሰል ስንለውጥ ደግሞ አንቺ ሆዬ እንላለን። እነሱ እናደርገው እና አራቱንም ቅኝት ሰብስበን እናደርገዋለን። ወንጂ ይቻላል አሁን መሞከር፣ ሙከራ አምባሰልን መሞከር ይችላል። ለምን ወጣችሁና ነው ማይሞከር? እዚህ ደስ መጣችሁ። ይህን የተጫወትኩት ባቲ ነው፣ የባቲ ቅኝት ነው። እንግዲህ ምንድን ነው የምናደርገው ወደ ትዝታ ለመለወጥ ስንፈልግ ሦስቱን ክር እንቀይራለን። ደግሞ እንደ ትዝታ መጣች እንደ ትዝታ ሙላም ሙሉን እንፈለግ። እኔ እራሴ እረፍት ማግኘት አለ። በተራ ዋሽንት ነው የጀመርኩት። ተወሳኪ ሌሎች ሰው ጎረምሶች አገር ከዚህ ምናምን እያሉ ጫወት ነበር። ላስታ አውራጃ ቡና ላሊበላ ያለበት ነው። ግን ላስታ አውራጃ ማለት እንግዲህ አባቴ ገዢ ነበር እዛ። ሙዚቃው ደግሞ የትም ቦታ ድፍርስ አይደለም፣ መድኃኒት የሆነ መድኃኒት ሙዚቃ ነው። እና ትልቅ ነገር ነው የሰራችሁት። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ከፍ ያለውን እንጀራ ይስጣችሁ፣ ስም ቆፍሮ የሚያገኝ ዘመድ ይስጣችሁ። ስነ ስርዓታቸው የተፈጸመው ኢትዮጵያ ነበርና ከቦሌ እስከ መኖሪያ ቤቱ ቤተሰብና ወዳጅ ዘመድ እንዲሁም ከአድናቂዎችና የሙያ ባልደረቦቻቸው አቀባበል ማድረጋቸውን አብራ የተጓዘችው ትልቋ ልጇ ቤተልሔም እንዲህ ገልጻልናለች። በመኖሪያ ቤቱ ስታት ተደርጎለት ፈረንሳይ ለጋሴ እንደሚገኘው በደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የቅብረ ስነ ስርዓቱ ተፈጽሟል። በቀብሩም ስነ ስርዓት ላይ ታዋቂ ሰዎች በተለይም የያሬድ የሙዚቃ ትምህርት ቤት መምህራንና ሰራተኞች፣ የሙያ አጋሮቹ እና ወዳጅ ዘመዶቹ፣ ቤተሰቦቹ፣ ጎረቤቶቹ ያሳደጋቸው ልጆች ቤተሰብ በአጠቃላይ በደመቀ ሁኔታ የቀብር ስነ ስርዓት ተፈጽሟል። በዛም ላይ አርቲስት አለመወርቅ ደበበ እና ቻርልስ ሳተን የስንብት መልእክት ተደርጎለታል። በጣም የገረመኝና የደነቀኝ እኛ ራሳችን የማናውቀው ብዙ ሰውም የማያውቀው ነገር ከአሜሪካዊ መሰንቆ ተጫዋች ቻርልስ ሳተን የሀዘን መግለጫ ከጻፈው ላይ በአሜሪካን ሀገር አሉ ለሚባሉ እና እጅግ ትልቅ ከበሬታ ላላቸው የሙዚቀኞች እንደ ሀሊም ኤልዳባ በሀምሳዎቹ አጋማሽ ኦርኬስትራ ኢትዮጵያን ያቋቋመው ታላቁ የሙዚቃ ምሁርና ፕሮፌሰር እንዲሁም ለታዋቂው የቼሎ ሙዚቃ መሳሪያ ተጫዋች ዮዮማ ስራርን በማስተማርና ሰርቶ በማሳየት አሻራውን ያኖረ ታላቅ የሆነ የክብር አባት ነው ሲል ይህንን ተናግሮታል። እኛ ይህንን በመናገሩ በጣም ደስ ብሎናል። ምክንያቱም የማናውቀውን ታሪክ ነበረ። ለቤተሰቡ፣ ለወዳጅ ዘመድ ሁሉ መጽናናትን እንመኛለን። የማስተላልፈው መልእክትና የማቀርበው ምስጋና ለታናሽ እህቴ ለትዕግስት መላኩ በጣም በጣም በቃ ልትመሰገን የሚገባት የአባት ክብር የገባት በጣም ጥሩ ልጅና እንደ እናትም እንደ ልጅም በጣም ያስታመመችው እናትና እሷን አመሰግናለሁ። ሌላው ደግሞ ለእናንተ የማስተላልፈው የሰው ልጅ በህይወት እያለ ብዙ ነገር መደረግ እንዳለበት ብዙ የታሪክ ሰዎች የተደበቁ ሰዎች እንዳሉና እነሱን የፈለጋችሁ ታሪካቸውን ብትዘግቡ ጥሩ ትምህርት ሊሆን ይችላል ብዬ ይህን ትንሽ መልክት እናስተላልፋለሁ። አመሰግናለሁ። እንቀበላለን። እኛም ሁሌ የምንለው ነው። አርቲስት መላኩ ገላውን ቤቱ ድረስ በመሄድ እንግዲህ በህይወት እያለ ትንሽ አነጋግረነዋል። ዛሬ ድምፁን ልናሰማ እድል ያገኘነውም በዛ የተነሳ ነው። በህይወት እያሉ መከበር፣ ስራቸው፣ አስተዋጽኦቸው መዘከር መነገር አለበት እናምናለን። እግዜር ስጥልን። ወይዘሮ ቤቴልሄም መላኩ እሺ፣ አመሰግናለሁ።

ትላንት ነበር ሁለገብ የጥበብ ሰውን። የሁሉንም ነፍስ ይማርልን ለቤተሰብና ለወዳጅ ዘመድ መጽናናትን ይስጥልን እያል አሁን ወደ ቀጣይ ጉዳይ እናመራለን። ንጉሴ ከአባይ መነሻ ከከሰላ የጀመረውን ዘገባ ባለፈው ሳምንት ቁንዝላ ላይ ነበር የገታው። ታዲያ ዛሬ አባይ ቁንዝላ ላይ እንዲንጎማለል ልተወውና በክርስትና እምነት ዛሬ ምኵራብም ስለሆነ ሙስናና ጉቦኛነት በቤተ ምኵራብ መነሻነት ብዬ ልዘግብ ነው ቢለን ይሁና ብለን ተስማማን። ወደ ንጉሴ መሰናዶ እንዝለቅ። አሉላና አዲሱ፣ አሁን የኔ መስኮት የኔ መሳከው ሲከፈት ከአንድ ወር በፊት ከአባይ መነሻ ከከሰላ የጀመርነውን የአባይ ጉብኝታችንን ባለፈው አስራ አምስት ቀን ቁንዝላ ላይ ደርሰን ነበርና ወደ ታይ ሲፈስ ይታየኛል። ዛሬ ደግሞ በክርስትና እምነት ተከታዮች ዘንድ ምኩራብ በመባል ይታወቃል ሰንበቱ አባይን ለጊዜው ቁንዝላ ላይ እንዲንጎማለል አሳርፈ ነው። ዛሬ ስለ ጉቦና ጉቦኛነት በቤተ ምኩራብ መነሻነት ብንጨዋወትስ። ለመሆኑ ምኩራብ ምንድን ነው? ወቅታዊና አንገብጋቢ ጉዳይ ስለሆነ በዚህ ላይ እንነጋገር። ስለ ሙስና ጉቦና ጉቦኝነት ለማውራትስ ምኩራብ እንዴት ምክንያት ሊሆነ እንቻለ መጽሐፍ ቅዱሱ እንደሚነግረን ዛሬም በዘመናችን የምናየው ችግር ነው። በአበይት በዓላትም በወርህ በዓላትም በየቤተ ክርስቲያኑ የተለያየ ሸቀጥ በበሩ ላይ በመግቢያው ላይ ተደርድሮ ተሰልፎ ግማሽ ገበያ ሲካሄድ እናያለን። ጌታ ኢየሱስ ክርስቶስ ለበዓል ወደ ምኩራብ ሲገባ ብዙ ገበያተኛ ተሰብስቦ በጉም፣ ፍየሉም፣ ርጉም፣ ሌላውም ሸቀጡ ሁሉ ይሸጥ ነበራ በዚህ አጋጣሚ ጅራፍ ያዘና እየገረፈ እዚህ የወንበዴዎች የቀማኞች፣ የሌቦች መናኸሪያ ያደረጋችሁት የአባቴን ቤት ውጡ እያለ ወገፍታ ማዕዳች ሆኑ ለመወልጣን ይላል። በብር ብሩን በህል ሌላውንም ሸቀጡን በሸቀጥ የሚለውጡትን ሁሉ ጠረጴዛቸውን ይሄ የዘረጉበትን ሸቀጡ የተዘረጋበትን ሁሉ እየገለባበጠ ከዚያ እንዲወጡ አደረጋቸው። ሐዋርያትም ተደነቁ። ያኔ እና እንዲያውም አንድ ምስጢር ተገልጦላቸው እስመ ቅናተ ቤት ከበል አን የሚለው የዳዊት ትንቢትም ትዛላቸው ይላል። ና ይሄ ምኩራብ የምንለው እንግዲህ ያ ነው። በምኩራብ ገብቶ ያስተማረበት የገሰጸበት የእግዚአብሔር ቤት ለእግዚአብሔር መመስገኛ እንጂ ለገበያ ሊሆን አይገባም የገንዘብ መለዋወጫ የሸቀጥ መሸመቻ ሊሆን አይገባም፣ የሚል ትልቅ ትምህርት ያስተማረበት ይሄ እስከ ዘመናችን ድረስ ለዚያን ጊዜው አይደለም ትምህርቱ፣ ለአሁኑም ሁሉ ነው። ቤተ ክርስቲያን የእግዚአብሔር ቃል ነው የሚሸጥባት። ገበያው የእግዚአብሔርን ቃል ለመሸመት ነው። ሊቃውንቱ መምህራኑ ለምእመኑ ሊያቀኑት ሊሸጡት የሚገባ የእግዚአብሔርን ቃል ነው። ምእመኑ ሸምቶ ሊሄድ የሚገባ ትምህርትን ነው፣ የእግዚአብሔርን ቃል ነው፣ በአይኑሮው ቀርጾ ዛሬ መምህር ገሌ አስተማረኝ ብሎ ይዞት ሊሄድ የሚገባ የእግዚአብሔርን ቃል ነው እንጂ ሌላ ሸቀጥ እዚህ ገበያ እንዲሆን አልተፈቀደም። እና ይህ ነው ምኩራብ ኢየሱስ ምኩራብ ሰናይ፣ ሊቀህሮያን በላይ እርስ የምኩራብን ታሪክ ባያሬዳዊ ዜማ እያዋዙ ይህን ያህል ካስረዱን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየወሩ እየታተመ የሚወጣው ዜና ቤተ ክርስቲያን ጋዜጣ በታኅሳስና በጥሮር እትሙ ያሰፈረውን ወቅታዊ ቁም ነገር አለፍ አለፍ እያል እንመልከት። ከታዘዘላችሁ በላይ አትውሰዱ፣ በደሞዛችሁ ኑሩ፤ ወንጌሉ ነው የሚለው። ሙስና የጥፋት የመበስበስና የመቅሰፍት መንገድ ነው ይለናል ጋዜጣው። በስልጣን አለአግባብ መጠቀም፣ ጉቦኝነት፣ አድሎ፣ ስርቆት፣ ጎሰኝነት፣ ሰንካላ አመለካከት፣ አመጸኝነት የሚባሉ ማህበራዊ ጠንቆች ሁሉ የሙስና መገለጫዎች መሆናቸውን አስነብቦናል ጋዜጣው። ሙስና በእግዚአብሔር ዘንድ የተጠላና የኃጢአት ተግባር መሆኑን የሚያስገነዝበው ይኸው ዜና ቤተ ክርስቲያን ጋዜጣ ሙስና የሚጣፍጥ ቢመስልም የመጨረሻ ውጤቱ አተርፍባይ አጉዳይነት መሆኑን አበክሮ ያስገነዝባል። ለዚህ ምሳሌ ሲሰጥም ከፍጥረታት የመጀመሪያው ሙሰኛ ሳጥናኤል እንደነበር የሚያስታውሰው ጋዜጣው ሳጥናኤል የማይገባውን ብርና ስልጣን ለማግኘት ሲል የዐመፅ መንገድ ተከትሎ በዚህም የደረሰበትን ውድቀት እና ውርደት ይተነትናል። ሙሰኛ መሆን የሳጥናኤል ደቀ መዝሙር መሆን ነው ሲልም ይደመድማል። እንደዛም ሆኖ በየዕለቱ ሳታቋርጥ ስለ እግዚአብሔር መንግሥት በምታስተምረው የተዝገቦ መዝገበ ዘበ ምድር በምድር ላይ መዝገብ አትሰብስቡ እያለች በምታስተምረው ቤተ ክርስቲያን ሙሰኞች በፍጥነት እየተበራከቱ መሆናቸውን ገልጾልናል። ይህም አስጊ መሆኑን አስገንዝቦናል። የአዋጁን በጆሮም ነግሮናል። ስለ ጉዳዩ ክብደት ሲሰጥም፣ ምላጭ ቢያብጥ በምን ይበጡ፣ ውሃስ ቢያንቅ በምን ይውጡ በማለት በቤተ ክርስቲያን አካባቢ ያሉ ባለስልጣናት ኃላፊነታቸው ከአለት የከበደ መሆኑን አስገንዝቦናል። ህዝብ ያነባል፣ ያውቃል፣ ይታዘባል። ይህን ልብ ይሏል። ስለዚህ አትርፋችሁ አትውሰዱ፣ በደሞዛችሁ ኑሩ። የሚሰማ ጆሮ ያለው ይስማ። የጠረጴዛ ዙሪያ ውይይታችን ልንመለስ ነው። አዎ የቆምንበትን ጥያቄ አስታውሰን እናጠቃልለዋለን። ሕገ መንግስት በመደበኛ ሕግ ማስተዳደር ሳይችል ሲቀር የሚኬድበት አቅጣጫ እንደመሆኑ ኢትዮጵያ መጀመሪያ እንዳልሆነች እናውቃለን። በቅርብም በሌሎች ሀገሮች ታይተዋል። ነገር ግን በአጭር ጊዜ ውስጥ በድጋሚ ተግባር ላይ እየዋለ ያለ አንድ መንግስት ለሕዝብ ጥያቄዎች በቂ መልስ መስጠት አልቻልኩም በመደበኛው አሰራሩ ሲል የሚወስደው እርምጃ እንደመሆኑ ስለ ስርዓቱ ምን ይነግረናል? ስለ መጪዎቹ አማራጮችስ? በእርግጥ የወደፊቱን አቅጣጫ አስመልክቶ የሚነግረን አለ። ቴዎድሮስ ካቆምኩበት መቀጠል ትችላለህ። እሺ፣ በመፍትሄ ጠረጴዛው ላይ ምን ምን አለ ብለን ብናስብ ስርዓቱ ብዙ ጊዜ ችግሮች በሚፈጠሩበት ወቅት ለነገሮች የመጀመሪያ እንግዲህ የሀይል ምርጫ ብዙ ጊዜ በፍጹም የማይመረጥ እና የመጨረሻው መጨረሻ አማራጭ ተደርጎ መታሰብ ያለበት ነገር ነው። ነገር ግን በስርዓቱ ጠረጴዛ ላይ ብዙ ጊዜ የሀይል ምርጫ በጣም የመጀመሪያውና ተመራጭ ተወዳጅ ምርጫ ሆኖ ይታያል እና እሱን የሚነግረን ይመስለኛል። ይሄ የህገ መንግስታዊ ቀውስ ወይ ሌላ ትርጉም ልንሰጠው እንችላለን፣ ግን ዋናው ችግሩ ፖለቲካዊ ቀውስ ነው። የፖለቲካ መተናፈሻ የሌለውም ሀሳብ ማንሸራሸር የማትችልበት የተለየ ሀሳብ ተናግረህ ደህና ውለህ የማታድርበት መሆኑ የፈጠረው ችግር ነው እና የሚነግረኝ አንደኛ ያው ሀገሪቱ በዚህ ሀያ ሰባት አመታት ውስጥ የነበረውን አለም አቀፋዊ አመቺ ሁኔታ ተጠቅመ ልትጓዝ ይገባ የነበረውና አሁን በአሁኑ ወቅት ሀያ ሰባት ዓመት በኋላ ልንነጋገር ይገባ የነበረው በሌሎች በጣም የተሻሉ ባደጉ አገራዊ የአቅጣጫ የራዕይ የወደፊት ጉዳዮች ሆኖ ሳለ አሁን እየተነጋገርን ያለ ነው ስለ አገር ህልውና ነው። ስለ አገር ህልውና እንድንነጋገር መገደዳችን ወደ ኋላ ተመልሰን ስለ ሀገረ መንግስት ስሪት ሀሁ ተመልሰን ለማውራት መገደዳችን በራሱ ብዙ የሚናገረው ነገር አለ ብዬ አስባለሁ። ሀያ ሰባት ዓመት በዚህ በአገራዊ ጉዞና በህዝብ ለህዝብ ተሰረገድ ወደኋላ ማሽቆልቆላችን ወደ ኋላ መጓዛችንን ይነግረኛል። እንደ መጨረሻ ነጥብ እዚህ ላይ የማነሳው የሀሳብ እጥረት እመለከታለሁ። በሁሉም በኩል በለውጥ ፈላጊዎችም በኩል በመንግስትም በኩል ከፍተኛ የሆነ የሀሳብ ድርቅ አያለሁ። ይህም የሆነው ባለፉት በጣም ሀያ ሀያ ሰባት ገደማ አመታት፣ በተለይ ደግሞ ከአስራ ዘጠኝ ዘጠና ሰባት ወዲህ ባሉት አስራ ሁለት አስራ ሶስት አመታት በፖለቲካው፣ በመገናኛ ብዙሀን፣ በህዝብ ለህዝብ ውይይት፣ በማህበራዊ መድረኮች እና በሌሎች አጋጣሚዎች ሀሳብ እንዲንሸራሸር ባለመፈቀዱ ምክንያት የመጣ አድርጌ አየዋለሁኝ እና እነዚህ እነዚህ ነጥቦች መመልከት ይችላሉ። ሲሳይ አሁ በእኔም በኩል አስቸኳይ ሊዘዋጁ ጋር ተያይዞ መነሳት አለበት የሚማስበው ምናልባትም የአሁኑ አስቸኳይ ጊዜ አዋጅ ቀደም ሲል ከነበረው ይለያል ይለያል ወይ ደግሞ ምን ታወጀ የሚለውን ነገር ምናልባትም የሚያሳይም ወይም ወደ የት እየወሰደ የሚለውን ነገር ለመገንዘብ ከዚህ ቀደም የነበረው አስቸኳይ ጊዜ አዋጅ ውጫዊ ግፊት ወይ ደግሞ ኅብረተሰቡ የሚያቀርበው ተቃውሞ እና ከቁጥጥራችን ውጭ ወጥቷል፣ መደበኛዊ ሕግ አልሰራ ልንገጠው ባለመቻላችን የሚል ነገር ውስጥ ነበር የገቡት። አሁን ባለው ነገር ደግሞ ስረዳ የኅብረተሰቡ ተቃውሞ ብቻ ሳይሆን ከኅብረተሰቡ ተቃውሞ ጋር ተያይዞ ጉልበትና ተሰሚነት ያገኙ የራሱ የአጋር ፓርቲ መሪዎች ወይ ደግሞ ቡድኖች እነሱም ራሱ ማዕከላዊ መንግስቱ ላይ የተለያዩነት ካለው ከውሀት ጋር ጤናማ ግንኙነት ስለሌላቸው ወይ ደግሞ ከዚህ ቀደም እንደሚያደርጉት ሙሉ በሙሉ ማዘዝ መቻላቸው ያንን ለማድረግ ይህን አስቸኳይ ጊዜ አዋጅ ለመጠቀም ጭምር እየፈለጉ ነው የሚመስለው። ይህንንም የሚያረጋግጥልን ለምሳሌ በዚህ በአዋጁ አንቀጽ አስራ ሰባት ላይ የግልጽ ያስቀመጡት ነገር በጸጥታ ጉዳዮች ላይ ኮማንድ ፖስቱ ሳይፈቅድ የትኛውም አመራ ወይ ባለስልጣን መግለጫ ሊሰጡ እስከ ማለት ድረስ ተሄዷል። ይህ ማለት አሁን ባለው ሁኔታ ከስርአቱ ጋር መልጥ አንጻራዊ ነጻነታችን አስጠብቋል የሚባሉት የኦህዴድ መሪዎች ወይ ደግሞ የኦሮሚያ ክልል ኃላፊዎች በክልላቸው ውስጥ መከላከያ ሰራዊቱ ከዚህ ቀደም ያለ ፈቃዳችን ገብቷል ብለው መግለጫ ሲያወጡ ነበር። አሁን ያንን ማለት አይችሉም። ያንን አለማለት ብቻ ሳይሆን መከላከያ ሰራዊቱ ወይ ደግሞ ኮማንድ ፖስቱ የሚታዘዘው ሀይል ገብቶ ግድያ ቢፈጽም ግድያ ፈጸመ ብቻ ሳይሆን ይህን ያህል ሞተ ብሎ ለመናገር እንኳን የኮማንድ ፖስቱን ፈቃድ እስከ መጠየቅ እንዲገደዱ የተደረገበት ሁኔታ ስላለ እኔ ከውጫዊው ግፊት ይልቅ በውስጥም ባለው ቅራኔ ጭምር የተፈጠረ ነገር ስለሆነ እነሱ እንዳሰቡት ወደ ሰላም የሚወስድ ሳይሆን ምናልባት በአንድ በኩል ነገሮችን ሙሉ እንቆጣጠራለን በሚል የበለጠ ቀውሱን ሊያባዙት ይችላሉ። በሌላም በኩል ደግሞ እንግዲህ ይህን ነገር ለመቋቋም ጥረት የሚያደርገው ኃይል መካከል አንዳንድ ችግሮች ሊኖሩ ይችላሉ የሚል ግንዛቤ ነው ያለኝ እና የአሁኑን አስቸኳይ ጊዜ አዋጅ ከቀደመው የሚለየው አሁን ውስጥ የተፈጠረውን ችግር በዋናነት ለመጫፍ ጭመር የታሰበ አድርጌ ስለማይሆኑ ና መጽሁም በዚህ ሁኔታ ነው የሚገነዘበው ዛሬ አሁን የኢትዮጵያ የፖለቲካ ሁኔታ ምን ደረጃ ላይ ነው? ኢትዮጵያ ምን ላይ ነው ያለችው ማለት ትችላላችሁ። ሲሳይ ካንተ ጀምሬ ወደ ቴዎድሮስ ከዛ እንግዲህ ማጠቃለያ ጥያቄ አሉ ላይ ይኖረዋል። ኢትዮጵያ ምን ላይ ነች የሚለው በጣም ከባድ ጥያቄ ነው። ለእርግጠኛ ሆኖ መናገር የሚቻለው ግን ኢትዮጵያም ወደ ተሻለ ምዕራፍ እየተሻገረች መሆኑም በዛ ወደ ተሻለ ምዕራፍ የሚደረገው ጉዞ ውስጥ አሻግሮ ብርሃኑ ጋር ለመድረስ የተወሰነ ድቅድቅ ጨለማም ሊኖር ይችላል ወይ ደግሞ ከዚህ ቀደም የመጣንበት መንገድ ከዚህ በኋላ አያስይዘንም ብለው ከነገሮች ጋር ራሳቸውን ያስማሙ ወገኖች ሂደቱን ለበጎ ነገር ከፈቀዱ ቀጥታ የብርሃን መንገድ በቀላሉ የምንጀምርበት ያንን ካልፈቀዱ ደግሞ በጨለማው መሀል ወደ ብርሃን በደቅድ ጨለማን አልፈን ብርሃን ላይ የምንደርስበት እንደሆነ ነው የምገነዘበው እና እርግጠኛ ሆኜ የምናገረው ግን ላለፉት የአባት ዓመታት የነበረ ሁኔታ ከዚህ በኋላ ኢትዮጵያ ውስጥ መቀጠል እንደማይችል በግልጽ የሚነበብ ይመስለኛል። መልካም ቴዲ። እኔ ነገሩን የምመለከተው እንግዲህ ቀደም ሲል እንደገለጽኩት በአሁኑ ሰዓት ስለ ሀገሪቱ ሕልውና ለመናገር መገደድ ለመነጋገር መገደዳችን በጣም ልቤን የሚያሳዝነው ነገር ነው። ግን ሰዎች ለፍትሕ በተሰማቸው ምሬትና ብሶት ምክንያት አደባባይ መውጣታቸው በጣም እጅግ መልካም ነገርና ከልቤ የምደግፈው ነገር መሆኑ እንደተጠበቀ ሆኖ ለውጡ ምን ይዞ ይመጣል የሚለውን ነገር ሳስብ ግን እንደው በቂ ተስፋ እንድጥል የሚያደርጉኝን አማራጮች እየተመለከትኩ አይደለም። ለምሳሌ በፖለቲካ ተዋስኦ ውስጥ የዜግነት ፖለቲካ ነው የሚደግፉ፣ በግለሰብ መብት ላይ የተመሰረተ አስተዳደር እንዲመጣ የሚደግፉ፣ አገራዊ የሆነ አጀንዳ ያላቸው በቂ ፖለቲካዊ ድርጅቶችና ተቋማት በፖለቲካ የጨዋታ ሜዳው ውስጥ እየተመለከትኩ አይደለም በበቂ መጠን። ስለዚህ እሱ በጣም በጣም ያሳስበኛል። ሰዎች የዘውግ ፌዴራሊዝሙ በትክክል ባለመስራቱ ነው ይሄ ችግር የመጣው ይላሉ። እኔ አልስማማም በሱ። እንደውም በትክክል በመስራቱ ነው ይሄ ችግር የመጣው ብዬ ነው የማስበው። የጋራ እሴቶቻችንና ሀገራዊ ማንነታችንን ማጎልበቻ የሆኑ የነበሩ መሳሪያዎችና ተቋማት ለምሳሌ እንደ መገናኛ ብዙኃን፣ የትምህርት ስርዓት፣ የኪነ ጥበብ ስራዎች፣ ማህበራዊ መድረኮች ወዘፈ በመንግስት የልዩነት በመንግስትና በአጠቃላይ በዘውግ ፖለቲከኞች የልዩነት ትርክት ቁጥጥር ስር ወድቀዋል። ስለዚህ እንደሚፈለገው ከዳር ዳር ያለውን ህዝብ አንድ ላይ የሚያስጠልል ትርክት ተሸምኖ ያለቀ አይመስለኝም። እሱ ትልቅ ስጋት ይፈጥርብኛል። የልዩ ባለቤትነት ጽንሰ ሀሳብ ተዋውቋል ባለፉት ሀያ ሰባት አመታት እንደምታውቁት ለምሳሌ በኦሮሚያ ክልል ውስጥ አንድ ሰው የኦሮሞ ብሄር ተወላጅ ከሆነ ከሌላው ዜጋ የበልጽ አበራጭ መሆኑን እንዲያስብ፣ በትግራይም እንደዛው የትግራይ ብሄር ተወላጅ ለዛ ክልል የተለየ ባለቤት እንዳለው ይህም እንዲያስብ፣ ሌሎችም ክልሎች ላይ እንዲያ ያለ አይነት የልዩ የባለቤትነትና የዜግነት እርከን ሲሰራ ነው የሚኖረው። ያ ምን ያስከትላል? የሚል ነገር በጣም ያስጨንቀኛል እና ህጉ የህገ ህገ መንግስቱ እንደምታውቁት መጀ እንደ ዜጋ እንዳውቅ መጀመሪያ ብሄር ሁን ብሎ የሚጠይቅ ነው እና ያ የተወብን ቀላል የማይባል ጠባሳ አለ። ይሄ የለውጡን ሂደት ወዴት ይወስደዋል የሚለውም በጣም በጣም ያሳስበኛል። ምክንያቱም አንድን ለምሳሌ በክልል ያለ ወጣት ብታስቡት እንበል የራሱ ቋንቋ ያለው የራሱ ቢሮክራሲ ያለው የራሱ ባንዲራ ያለው የራሱ የትምህርት ስርዓት ያለው የኢትዮጵያን ታሪክ በትክክል የማይናገር እና ደግሞ ኢትዮጵያን የተጻረረ ፖለቲካዊ ትርክ ሰርቶ የሚንቀሳቀስ የመንግስት አካል ለረዥም ጊዜ ሲሰራበት የቆየ ነው እና እንዴት ነው የለውጡ አካሄድ የሚለውን ሳስብ እንደው ልቤ ይጨነቃል እና ያ ወጣት በየክልሉ ያለ ወጣት ከነዚህ ሁሉ አጥሮች ተሻግሮ እንዴት አድርጎ ኢትዮጵያ ላይ ይድረስ፣ የቋንቋውን፣ የቢሮክራሲውን፣ የባንዲራውን በየክልሉ ያለውን ማለት ነው። እና ሌላ ሌላውን ወደ ህዝብ ለህዝብ አንድነት ያመጣ የነበረውን አጥር እንዴት አድርጎ ተሻግሮ ኢትዮጵያ ላይ ይደርሳል የሚለው ነገር በጣም በጣም ያስጨንቀኛል ና አሁን ባለው ሁኔታ የለውጥ ፍላጎት መኖሩን ሰዎች ለመብት መውጣታቸውን ከልብ ከልብ ከልብ እቀበል ና ግን ደግሞ ለውጥ ሁሉ በበጎ ድምዳሜ ሲደመደም አላየሁም ና እሱም ልቤ ያስጨንቀዋል ማለት ነው። የጋዜጠኝነት ስራን ሚናና ኃላፊነትን ዘንድሮ የሀሰትም አሉታዊ ዘገባዎችም የበዙበት እንደመሆኑ እንዲህ ባለ አገር አጣብቂኝ ውስጥ ባለችበት ጊዜ ደግሞ ይልቁንም ሊያስከትሉ የሚችሉት ጣጣ የመብዛቱን ያህል ኃላፊነቱን ከፍ የሚያደርገው ይመስላልና ና እጅግ ተለዋዋጭ ሁኔታዎች በፍጥነት በሚታዩበት በዚህ ጊዜ ሲሳይ፣ ዛሬስ ምን ልናደርግ ይገባል? እንዴት ይዘገባል? አዎንታዊ የሆኑ ውጤቶች እንዲኖራቸው ስራችን ከኃላፊነት ጋር የሚሰራ ነውና ባንተ ጀምረን ወደ ቴዎድሮስ እናምራ። እንግዲህ ቀደም ሲል በተነሳው ሁኔታ ምናልባት ቴዎድሮስ ባነሳው ላይ ከዚህ ለውጡ ስጋትም ይደቅናል የሚለው ነገር ማንም እርግጠኛ መሆን አይችልም። ጥያቄ የለውም። የተወሰነ ስጋት አለ፣ ግን ደግሞ በእኔ በኩል ስጋቱ ከትላንት ይልቅ ዛሬ ቀንሷል ብዬ አምናለሁ። በተለይ በዚህ በኦሮሚያ አካባቢ መጣው አዲሱ አመራር ኢትዮጵያ ባለፉት ጥቂት ወራት ኦሮሚያ ክልል ውስጥ የሚያደርገውን እንቅስቃሴ በደንብ ተከታትለናል። ኢትዮጵያዊነትን በከፍተኛ ደረጃ የሚያቀነቅን ቡድን መጥቷል። ያንን ማቀንቀን ብቻ ሳይሆን የሁሉም ኢትዮጵያዊ ጣፈንታ አብሮ በመኖር የሚወሰን መሆኑን እሱን አጥኖ ሰጥተው እየሄዱ ያሉ ሰዎች ናቸው። ላለፉት አርባ ዓመታት ከተማሪዎች ትግል ጀምሮ ሲቀነቀን የነበረውን የዚህ የብሔር የበላይነት ፖለቲካ እሱን ጥያቄ ውስጥ አስገብተው የመደብ ትግል ነው ሲካሄደ ነበር የሚል ትንሽ እንዲያውም በጣም የተራመደ አቋም ሊያሉ ሰዎች ናቸው። እና በዛ በኩል ያ የእነሱ ተንሳፈው የሚያራምዱ አቋም ብቻ ሳይሆን መሬት ላይም የተወሰነ ፍሬ ማፍራቱን የምናይበት ከዚህ ቀደም የነበሩ ተቃውሞችና፣ አሁን እነሱ ይህን ሀሳብ ማቀንቀን ከጀመሩ በኋላ ኦሮሚያ ላይ የምናደምጠው መፈክር እንኳን በጣም የተለየ ነው። አጋርነት ከዛም ባሻገር የፖለቲካ እስረኞች ይፈቱ እንኳን ስንል ስለ ጋራ ነገር የሚወራበት ሁኔታ መጥቷል እና ይሄ ይሄ እኔ በግንዴ ተስፋ ሚሰጥ ነገር ነው ያለው። ከትናንት ይልቅ ዛሬን የበለጠ እንዳንፈራ ያደርጋል። ይሄ ማለት ደግሞ ሁሉም ነገር አልጋ በአልጋ ሆኖ ይቀጥላል ማለት አይደለም። የለውጥ እንቅስቃሴ ነው። ለውጡ ጥቅም የሚያሳጣቸው፣ ለውጡ ስልጣን የሚያሳጣቸው ወገኖች የሚፈጥሩት የራሱ ችግር ይኖራል። በሌላም በኩል ደግሞ ተመሳሳይ በቂምና በልህ የሚከተሉ ነገሮችም እንዳይኖሩ አስፈላጊ እንዲህ አይነት ጥንቃቄዎች መደረግ አለባቸው። ስለዚህ በዚህ ረገድ የመገናኛ ብዙሀን ትልቅ ኃላፊነት እንዳለን ይሰማናል። እኛ በዛም ስሜት እንሰራለን። ዞሮ ዞሮ ኢትዮጵያ ውስጥ ኢትዮጵያ ለሁላችንም እንድትሆን የሁሉም መብትና ነጻነት የተከበረባት ሀገሩ እንድትሆን በሌላ በኩል ደግሞ በጊዜ ስልጣንና አጋጣሚ ፈቅዶላቸው ደግሞ ሁሉንም ነገር እንጠቅልል ማለት ሀገሪቱን እዚህ ቀውስ ውስጥ የከተቱ ሰዎች ወደ ሌላ ቀውስ እንዳይወስዱም በእነሱ ቀውስ ደግሞ ሌላው ንጹህና ሰላማዊ ሰው ደግሞ እንዳይጎዳም እነዚህ እነዚህ ነገሮችን በተመለከተ በኃላፊነት ስሜት ሁሉም መገናኛ ብዙሀን ሚናቸው መጫወት አለባቸው። በተለይ በዚህ ማህበራዊ መድረኩ ማንም በተደራጀ መንገድ የማይቆጣጠረው ግለሰቦች እንደፈለገው ቸው ማድረግ የሚችሉት ነገር ስላለ ጥላቻ በከፍታ ደረጃ እንደሚሰበክ እንገነዘባለን። አንዳንዴ እነዛንና በመገናኛ ብዙሀን የሚያሉትን ነገሮች ማምታታት እኔ ከአንዳንድ ሰዎች ወይም ከቡድኖች ቢሆን የምንሰማበት ሁኔታ አለ እና ግን መገናኛ ብዙሃን ምንም ምንም ጥያቄ ብዙ ስለ ነገር የምናስብ ከሆነ አሁን የምንሄድበት መንገድ የለሰለሰ እንዲሆን በኢትዮጵያን መካከል ሰላምና እርቅ ፍቅርን የመስበኩ የመቻቻል ነገር እንዲመጣ እሱሱ ላይ በኃላፊነት መስራት አለብን ብዬ ነው። እኔ እንግዲህ ከወደ ኦሮሚያ ከኦሮሚያ ህዝብ ዴሞክራሲያዊ ድርጅት በኩል የመጣውን ለውጥ ማለት በትርክት ረገድ የመጣውን ለውጥ አደንቅና በመግለጫዎቻቸው ላይ ኢትዮጵያዊነትን በተመለከተ የሚያንጸባርቋቸውን ነገሮች እደግፍና ነገር ግን በመግለጫው ልክ የሆነ ተግባር እያየሁ አይደለም። ከትናንትና ይልቅ ዛሬ በኦሮሚያ የሚኖሩ የሌሎች ብሄሮች ተወላጆች ደህንነት የሰማቸዋለው እርግጥ አሁን ወደ ስልጣን የመጣው አመራርስ ሌሎቹ የሌሎች ብሄር ተወላጆች ደህንነት እንዲሰማቸው የሚያደርግ መመሪያ አውጥተዋል ወይ ወይ ሌላ ተግባራዊ እርምጃ አሉ ወስደዋል ብዬ ስጠይቅ ከመግለጫ የተሻገረ አይመስለኝም። አሁንም ስለዚህ እኔ በእኔ በእኔ በእኔ መለኪያ ስጋቴን ለመቅረፍ በሚያስችል የተግባር ደረጃ ላይ ውሃ ልኩን ያለፈ ነገር እያየሁ አይደለም። አሁንም መግለጫውን አደንቃለሁ ግን ልቤን የሚያሳርፍ ተግባር እያከናወኑ አይደለም። አሁንም እና ያ ከስጋት ሊያወጣኝ የሚችል ነገር አይደለም ማለት ነው። መገናኛ ብዙኃንም በተመለከተ አጭር ነገር ልናገር መገናኛ ብዙኃን በመጀመሪያ ደረጃ ለአገሩ ሕልና እየሰሩ መሆናቸውን በእርግጥ ማሰብ ይኖርባቸዋል። ይሄ ደግሞ የመጀመሪያ ስራው የፖለቲካ ስርዓትን ከሕዝብ መለየት የሚባል ነገር አለ በማናቸውም ክልል ስለሚኖር በጭቆና ስለተሳተፈም ሆነ የተለያየ ወንጀል ስለፈጸመ ስርዓት ስናወራ ሁል ጊዜ ህዝብን ከዛ ስርዓት መነጠላችንን በቁርጠኝነት እና ከልብ እንዲሁ ለማለት ስርዓትና ህዝብ ይለያያል በማለት ብቻ የሚታለፍ ሳይሆን በዘገባዎቻችን ሁሉ ህዝብን ከስርዓት መለየታችንን ማረጋገጥ ይኖርብናል ብዬ አስባለሁ። ይሄ በተደጋጋሚ ሲሰራ ማየውስተት ነው። ምን ይጠበቃል? ምን ቢሆን ችግሩ ይፈታል የሚለውን በተመለከተ በጣም አጭር ሀሳብ መስጠት ፈልጋለሁ። እኔ ከዚህ አሁን ካለንበት መቀመቅ ለመውጣት የምንችል ከሆነ መጀመሪያ የሀገሪቱን ህሉና ከልብ የመጠበቅ ፍላጎት መኖር አለበት በስልጣን ላይ ባለው ስርአት በኩል ሁለተኛ ደግሞ እኔ የምጠይቀው ህገ መንግስታዊ እና መዋቅራዊ ለውጥ በጣም በጣም አስፈላጊ ነው ብዬ ነው የማስበው ይሄ አሁን ያለው ህገ መንግስት ከብሄር በቀር ሌላ ለሌላ ማንነት ለምሳሌ ለዜግነት እና ለአካባቢ ማንነት አይኑ የተጋረደ ህገ መንግስት ነው መዋቅሩም እንደዛው ነው መተናፈሻ ቁጣ ቅሬታ መግለጫ መብት ማረጋገጫ ያለው ስርአት መስራት ያስፈልገናል አፈና በጊዜው መብትን መንጠቁ ብቻ አይደለም ችግሩ ሁኔታውን የመለወጥን ተስፋ ጭምር መግደሉ ነው ጣጣውና አመጽም ከዛ ነው የሚወለደው። አንድን ነገር በሰላማዊ መንገድ ታገኝ እቀይራለሁ የማለት ተስፋ ሲሞት ነው አመጽ የሚወለደው። እና ብታገል ብሞክር፣ ብጥር ልቀይረው፣ ላሻሽለው፣ ላዳብረው እችላለሁ የሚባል እምነት የሚጣልበት ተስፋ የሚደረግበት ስርዓት መስራት ያስፈልጋል የሚል ነው ሀሳቤ። መልካም ቴዎድሮስና ሲሳይ ሁለታችሁም የዚህ ፕሮግራም እንግዶች ነበራችሁ። በመጣችሁበት ጊዜ በስደት ጋዜጠኝነትን ለመቀጠል ከቻሉ ጥቂቶች ውስጥ ያደርጋችኋል። ሁለታችሁም ተከታታዮቻችሁ፣ አድማጮቻችሁ፣ ተመልካቾቻችሁ የሚያውቋቸውን ስራዎች ትሰራላችሁ። ጋዜጠኝነት ውጭ ሀገር በአሁን በምትሰሩበት ሁኔታ መስራት የቱን ያህል አዳጋች ነበር? የቱን ስ ያህል የተሻለ ማድረግ ፍላጎትና ሁኔታዎች አሉ? ሲሳይ ካንተ ልጀምር። አመሰግናለሁ መልከው ወደዚህ ከመምጣቴ በፊት ቮይስ ኦፍ አሜሪካ ላይ ቀርቤ ነበር። ወደ ሰባት ዓመት ሆነ መሰለኝ። ያውኑ ከመጣው በኋላ ጸጥታ ኢሳትን ተቀላቀልኩ። ላለፉት ሰባት ዓመታት ያህል በዚሁ ጣቢያ ላይ እየሰራሁ ነው ያለሁት። በማናቸውም ሁኔታ ያው ጥሩ መድረኩን በመገኘቱ ሳተላይትም ጭምር ኢትዮጵያ ውስጥ ስለምንደርስ ስለ ኢትዮጵያ ምቂ ነገርም በተለያየ መንገድ ስለሚመጣ በግልም ለጋራም የምናገዝ የምችለውን እያደረግን ነው። ግን በማናቸውም ሁኔታ ውስጥ ስለ ኢትዮጵያ ለመናገር ኢትዮጵያ ውስጥ ሆኖ እንደ እንደመስራት የሚመረጥ ነገር ያለን አይመስለኝም። በዛ በኩል የክፍተት እንዳለበት የሚሰማኝ ዞሮ ዞሮ ግን ምናልባት ይሄ አጋጣሚ በስልጣን ለስልጣን ላንችሉት ወገኖች የሚያስተላልፉ መልዕክት እንዳለን የሚሰማኝ ዞሮ ዞሮ የፕሬስ ነፃነት በደንብ ተግባራዊ ለማድረግ በዛው ሀገር ላይ ሆኖ ከህዝቡ ጋር ሆኖ መስራቱ የበለጠ ተመራጭ እንደሆነ ይታየኛል። ግን ከርቀትም ቢሆን መስራት እንደሚቻል ደግሞ አስመስክረዋል እያለ ነው። መልካም ቴዎድሮስ። እኔ እንግዲህ በሁለት ሺ አስራ ሶስት መጨረሻ ግድም ነበረ። በአሜሪካ የውጭ ጉዳይ ሚኒስትር ግብሻ እዚህ አሜሪካ መጥቼ መገናኛ ብዙኃኑ እንዴት እንደሚሰሩ፣ ዴሞክራሲ እንዴት እንደሚሰራ፣ አገሩ እንዴት የተለያዩ ሀሳቦችን አቻችሉ አቅፎ አስተናግዶ እንደሚሄድ ማየት እንድንችል በተዘጋጀ ፕሮግራም ነበር የተካፈልኩት። በወቅቱ የአሜሪካ ድምጽ ሬዲዮ እንግዳ ስለነበርኩኝ ደስ ይለኛል። ራሴን የማየውኔ ነገሬ በሙሉ ለኢትዮጵያ እንደተሰራ ከኢትዮጵያ በቀር ሌላ ሀገር ሊዩ እንደማይችል ሰው አድርጌ ነው የማስበው። አገልግሎቴ በሙሉ ለኢትዮጵያ መልካም ግብ የሚሆን በኢትዮጵያውያን መሃል በጎ ስሜት የሚፈጥር ነገር እንዲሆን ነው የሁልጊዜ ምኞቴ። አሁን ባለሁበት ሀገር ለዚህ ሀገር ከነጥብ ያነሰ አስተዋጽኦ አስፈላጊነት አለኝ ብዬ ነው ማስ ሀገሬ ህዝብ ግን የምሰራው ብዙ ነገር አለ ብዬ ነው ማስበው። ስለዚህ ነገሮችን ሁሉ መመዝነው ና ማስተሳስረው ለኢትዮጵያዊነት ና ለኢትዮጵያዊ ብሔረተኝነት ምን አስተዋጽኦ ማድረግ እችላለሁ፣ ህዝቡ በአንድ ኢትዮጵያዊነት በሚባል ጥላ ስር እንዲተሳሰር ምን ላደርግ እችላለሁ በሚለው መለኪያ ነው ነገሮችን ሁሉ ምለካው። መልካም ገፋ አድርገን እንድንወያይ የሚጋብዙ ይልቁንም ስራዎቻችሁን የሚመለከቱ ጥያቄዎች በሌላ አግባብ ባለው ፕሮግራም መልሰን እንደምንወያይ ተስፋ ላድርግ። ቴዎድሮስ ጸጋየ የሪዮ ሚዲያ መስራችና አዘጋጅ፣ ሲሳያ ጌና የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ጣቢያ አዘጋጅ፣ የራዲዮ መጽሄት የጋዜጠኞች የጠረጴዛ ዙሪያ ውይይታችን ተረኛ ተሳታፊዎች፣ በወቅታዊ ጉዳይ ላይ ተሰጣችሁት አስተያየት ሌሎችንም እንደሚያነጋግሩ እንደሚያወ ተስፋ እናደርጋለን። ለአሁኑ ለጊዜያችሁ እናመሰግናለን። እግዜር ይስጥልን። እናመሰግናለን። እግዜር ይስጥልን። አቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው በሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ዛሬ ያልነውን በዚሁ ልንቋጭ ነው። የአሜሪካ ድምፅ ራዲዮ በየቀኑ በ22ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር ንጉሱ እረፍት ላይ ከርሞ እንደመጣ ነግረናል። ቅድም አልተናገሩ። አዎ፣ ከንጉሱ ታምሬ ጋር አዘጋጅና አቅራቢዎቹን የአዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ሰላም፣ ደህና ደሩ።